ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 24 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ስጥልን። እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጅት ታየና እኔም ሶሎሞን አባተ ነን። የማራ ብሔረተኝነት ማንነት ጥያቄ በማንሳታቸው ብቻ በ34 የወልቃይት ተወላጆች ላይ ተፈጽሟል። እንደዚሁም በቁጥር ወደ 93 የሚደርሱ ዜጎች አሁንም የማንነት ጥያቄ በማንሳታቸው ምክንያት ብቻ በተለያዩ ጊዜያት ታፍነው ተወስደው እስካሁን ያሉበት አይታወቅም። የሰብአዊ መብት ጉባኤ ሰመጉ ዋና ዲሬክተር አቶ ብጻት ተረፈን ድምፅን የሰማ ነው በምሽቱ ዓብይ ርዕስ ዝርዝሩ ይቀርባል። በምስራቅ ኢትዮጵያ አወዳይ ከተማ በመንግስት ታጣቂዎችና በነዋሪዎች መካከል በተፈጠረ ግጭት ስድስት ሰዎች መገደላቸው ተገለጠ አዲስ አበባ ንፋስ ስልክ ላፍቶ አካባቢ ቤቶቻችን በዶዘር እየፈረሰብን ነው የሚሉ ነዋሪዎችም ድምጻቸው ይሰማል። ሌሎችም ዘገባዎች አሉን። በሁለተኛው የዝግጅታችን አጋማሽ በዩናይትድ ስቴትስ ፕሬዝደንታዊ ምርጫዎች የትውልድ አፍሪካ አሜሪካውያን ተሳትፎ እየጎለበተ መምጣቱ ተነግሯል። በትናንትናው እለት በአሜሪካ ድምጽ ሬዲዮ ውይይት ተደርጎበት ነበረ። ዘገባ ይኖረናል። አፍሪካ በጋዜጦችና እሰጥ አገባ መደበኛ የአርብ ምሽት ፕሮግራሞቻችን ናቸው። አሁን ወደ ምሽቱ ያለም ዜና እንለፍ። የሶማሊያው ጽንፈኛ የሁከት ቡድን አልሻባብ የአጥፍቶ መጥፋት ዘመቻውንና ጥቃት ማድረሱን እንዲያቆም የሀገሪቱ ፕሬዚደንት ሐሰን ሼህ መሐመድ ጥሪ ያሰሙ። ፕሬዚደንቱ አልሻባብ ጦርነቱን እንዲያቆም ጥሪያቸውን ያስተላለፉት ለ56ተኛው የሀገራቸው የነጻነት ቀን ባስተላለፉት መልእክት ነው። የአልሻባብ መሪዎችና ታጣቂዎች ንጹሐን ሰዎችን መግደል ወላጆቻቸውንና ወንድሞቻቸውን ማሸበር የሶማሌ ህጻናትን ያለ ወላጅ ማስቀረታቸውን እንዲያቆሙ የረመዳን ጥሪን አሰማለሁ ብለዋል። ወደ መንግስት ገብተው ጤናማ ህይወታቸውን እንዲመሩ የጠየቁት ፕሬዝደንት ሐሰን መብቶቻቸው ሁሉ እንደሚከበሩላቸውም ቃል ገብተዋል። የሶማሊያ ጦር በአፍሪካ ህብረትና ወዳጅ ባሏቸው መንግስታት ድጋፍ በአልሻባብ ላይ ተጨባጭ ድሎችን መጎናጸፉንም ፕሬዚደንቱ አክለው አመልክተዋል። ቁልፍ የአልሻባብ መሪዎችን ከጥቅም ውጭ አድርገናል። ብዙዎቹን ታጣቂ ተዋጊዎቻቸውን ገድለናል። የሥልጠና ሰፈሮቻቸውንና የስንቅና ትጥቅ ማከማቻዎቻቸውን አውድመናል ብለዋል። ፕሬዚደንት ሐሰን ሼክ ሞሐመድ የፑንትላንድና የጋልጋሙዱግ ክፍላተ ሀገር አስተዳደሮች ራሳቸውን ከአልሻባብ በመጠበቃቸውም አመስግነዋል። የሶማሊያውያንን ሕይወት የሚነጥቅን ጠላት ሳናጠፋ ጨርሶ አናርፍም ዋነኛው የቅድሚያ ጉዳያችን የሕዝብ ደህንነት ነው ብለዋል ፕሬዚደንቱ በዚሁ የ56ተኛው የሶማሊያ ነጻነት ቀን መልእክታቸው። በሌላ ዜና ደግሞ አልሸባብ ኬንያ ውስጥ ከሶማሊያ ወሰን አካባቢ በሁለት የመንገደኞች አውቶቡሶች ላይ በጣለው የደፈጣ አደጋ ቢያንስ ስድስት ሰዎች ገድሎ ሌሎች 11 ማቁሰሉን እማኞችና ባለስልጣናት ገልጸዋል። ዛሬ ረፋዱ ላይ ኤልዋክ በምትባል ከተማ ወደ ሀምሳ የሚሆኑ የአልሸባብ ታጣቂዎች አውቶቡሶቹን ድንገት ሲያስቆሙ አውቶቡሶቹን ያጅቡ የነበሩ የኬንያ ፖሊስ ጥብቃ ጥብቅ ኃይል የሚባሉት የመከላከል ተኩስ መክፈታቸውንና ከዚያም የከበደ ልውውጥ መከተሉን እማኞቹን ተናግረዋል። ከተሳፋሪዎቹ አብዛኞቹ ከአውቶቡሶቹ ወርደው ማምለጣቸውና በየቁጥቋጦ ስር መደበቃቸውን ከዚያው የወጣ ዘገባ አመልክቷል። በጥቃቱና በተኩስ ልውውጡ አምስት መንገደኞችና ከፖሊሶቹ አንድ መገደሉን የአካባቢው የጸጥታ ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት ጥቃቱ ከተከፈተ ከአንድ ሰዓት በኋላ የደረሱት የኬንያ ወታደሮች የቀሩትን መንገደኞች ከአካባቢው ማውጣት ችለዋል። ትናንትም ሶማሊያ ውስጥ በአልሸባብ ታጣቂዎች መንገድ ላይ የተቀበረ ፈንጂ ባደረሰው ጉዳት ሀያ ሰዎች መገደሉ ቀደም ሲል ተዘግበዋል። የመንግስት የዜና አውታር የሆነው በምህፃር ኤስ ኤ ቢ ሲ ተብሎ የሚታወቀው የደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን ቅድመ ምርመራ ወይም ሳንሱር ለማድረግ እየሞከረ ነው በሚል ተቃውሟቸውን ያሰሙ የሀገሪቱ ጋዜጠኞች በዋና ከተማዪቱ ጆሐንስበርግና ኬፕታውን ውስጥ ዛሬ አደባባይ ወጡ። ጋዜጠኞች ሰልፎችን በሚሸፍኑበት ወቅት የህውከት አጋጣሚዎችንና የንብረት ውድመትን እንዲሁም በመንግስቱ የዜና ማሰራጫ ላይ የሚቀርቡ ስሞታዎችን እንዳይዘግቡ የሚከለክሉ ደንቦችና ድንጋጌዎችን ጨምሮ የዜና ማሰራጫው ባወጣቸው ገደቦች ምክንያት ከበዙ ወቀሳዎች ብዙ ወቀሳዎች እየደረሱበት ነው። በቅርቡ ስድስት ጋዜጠኞች አንድም ይህንን ትእዛዝ ረግጠዋል ወይም ተቃውመዋል፣ ወይም ያለ ፍቃድ ከሌሎች መገናኛ ብዙሃን ጋር ተነጋግረዋል፣ ብሶታቸውን ገልጸውላቸዋል በሚል ክስ ከስራቸው መባረራቸው ተዘግቧል። በያዝነው ሳምንት መጀመሪያ ላይ የኤስኤቢሲ ተጠባባቂ ዳይሬክተር በጻፈው ግልጽ ደብዳቤ በተቋሙ ውስጥ እየተከናወነ ያለው አድራጎት ትክክል አይደለም፣ እኔ ደግሞ የዚህ ግብረ አበር መሆን አልፈልግም ብሎ ስራውን በፈቃዱ ለቋል። በሌላ በኩል ግን ሳንሱር አላደርግም እያለ የደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን የሚቀርቡበትን ክሶች ያስተባብላል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከሀገር ወጥተው እንዲታከሙ የቀረበው እግድ ይነሳልን አቤቱታ የቀረበውን የእግድ ይነሳልን አቤቱታ ዛሬ የተመለከተው ፌዴራል ጠቅላይ ፍርድ ቤት አቶ ሀብታሙ በሀገር ውስጥ መታከም እንደማይችል፣ ሕክምናውን ከሀገር ውጪ ማድረግ አለበት የሚል በሀኪሞች የተወሰነ ማስረጃ ካቀረባችሁ በማንኛውም ሰዓት እግዱ ይነሳል መባላቸውን ጠበቃው አቶ አመሃ መኮንን ለአሜሪካ ድምፅ ተናግረዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። የአሜሪካ የድሮን ጥቃቶች በሲቪሎች ላይ ያደረሱትን ጉዳት ይዘረዝራል የተባለ ሪፖርት ዋይት ሀውስ ዛሬ ያወጣል ተብሎ እየተጠበቀ ነው። ይህ ቤተ መንግስቱ ዛሬ ያወጣዋለሁ ያለው ሪፖርት ለረጅም ጊዜ ሲጠበቅ የቆየ መሆኑ ተገልጿል። ዩናይትድ ስቴትስ የምታካሄዳቸውን ድብደባዎች በተመለከተ ይበልጥ ግልጽ እንድትሆን የመብቶች ተሟጋቾች ቡድኖች ሲጎተጉቱ የቆዩ ሲሆን የሀገሪቱ ፕሬዚዳንት ባራክ ኦባማ ትኩስ የውጊያ አካባቢዎች ከሚሏቸው ክልሎች ውጪ በሲቪሎች ላይ የደረሱ ጉዳቶችን እንደሚያሳውቁ ባለፈው መጋቢት ቃል ገብተው ነበር። ሪፖርቱ የሚያካትተው ፓኪስታን፣ የመን፣ ሊቢያና ሶማሊያ ውስጥ የተፈጸሙ ድብደባዎችን እንደሚሆን ተገልጿል። አፍጋኒስታን ኢራቅና ሶሪያ ውስጥ የደረሱት ጉዳቶች በዚህ ሪፖርት አይጠቀሱም። ባለፉት ስምንት ዓመታት ውስጥ ፓኪስታን ውስጥ ብቻ አሜሪካ 392 እንዲሁም ባለፉት 14 ዓመታት ሶማሊያ ውስጥ በአልቃይዳ አዛዦች ላይ ያነጣጠሩ 145 የድሮን ድብደባዎች ማካሄዷን ዘ ሎንግ ዋር ጆርናል የሚባለው ሕትመት አመልክቷል። የእስራኤልና የፍልስጤምን ችግር በሁለት መንግሥታት ምስረታ ለመፍታት ተይዞ የነበረው መፍትሄ ሁኔታዎች አሁን ባላቸው አካሄድ ከቀጠሉ እውንነቱ እየራቀ ነው ሲል የሽምግልናውን ጉዳይ የያዙት አራት ወገኖች የሚገኙበት የመካከለኛው ምስራቅ የሰላም ቡድን ዛሬ ባወጣው ሪፖርት አስታወቀ። ቡድኑ በዚህ ሪፖርቱ ሁከት፣ ሽብር እስራኤል በዌስት ባንክ የምታካሂደው የሰፈራ ግንባታ፣ ጋዛ ስርጥ ውስጥ ያለው ሁኔታ የሰላምን ብርሃን በእጅጉ እያደበዘዙት ናቸው ብሏል። አራቱ የመካከለኛው ምስራቅ ጉዳይ ቡድን አባላት ዩናይትድ ስቴትስ፣ ሩሲያ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ናቸው። እስራኤላውያኑም ፍልስጤማውያኑም ለሁለት መንግስታት ምስረታ መፍትሄ ተፈጻሚነት ጽናት ያለው የፖሊሲና የተግባር አቋም እንዲያሳዩ ቡድኑ አሳስበዋል። በውጭ ቅኝ ገዢ ጦር ስር ላለነው ይህ ሪፖርት የጠበቅነውን አይመስልም ሲሉ የፍልስጤም ማርነት ግንባር ዋና ጸሐፊ ዶክተር ሳይብ ኤረካት ቅሬታቸውን የገለጹ ሲሆን በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳነን ደግሞ የሪፖርቱ ድምዳሜ የፍልስጤም አስተዳደር በእስራኤል ያለውን ጠበኝነት ያሳያል ብለዋል። ሰሞኑን በታሊባን ላይ ባደረሱ ጥቃት በርካታ የአማጽያኑን ታጣቂዎች መደምሰስ መቻላቸውን የአፍጋኒስታን ባለስልጣናት አስታወቁ። ባለፉት 24 ሰዓታት ብቻ የጸጥታ ኃይሎቻቸው ባደረሱት ጥቃት በምስራቅ ናንጋህር ክፍለ ሀገር ሰላሳ ሁለት ታጣቂዎችን መግደላቸውንና ከእነሱ የሞቱት ሁለት ብቻ መሆናቸውን ባለሥልጣናቱ አክለው አመልክተዋል። ዜናው አበቃ። ክቡራትና ክቡራን አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 24 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታየና፣ እኔም ሰሎሞን አባተ ነን። አሁን ወደ ዘገባዎቹ ክፍለ ጊዜ እንሸጋገራለን። ከዚያ በፊት በሁለተኛው አጋማሽ የሚቀርብ ዝግጅት ለቅምሻ እናሰማችሁ። በዩናይትድ ስቴትስ የሚኖሩ ትውልዳቸው አፍሪካ የሆነ በአሜሪካ ምርጫ ላይ ምን ሚና አላቸው? We are about 4% of the total foreign-born population. We're also about 4% of... በሌላ ሀገር ተወልደው ወደዚህ ከመጡ አሜሪካውያን መካከል እኛ አራት ከመቶ የሆነ ድርሻ አለን። ዶክተር መና ደምሴ በጥቁር አሜሪካውያን ምክር ቤት የድጋፍ ሰጪ ተቋም የጥናትና ፖሊሲ ባለሙያ ናት። በሁለተኛው አጋማሽ ዝግጅት ይኖረናል። እሰጥ አገባና አፍሪካ በጋዜጦችም ተዘጋጅተዋል። አሁን ወደ ምሽቱ አብይ ርዕስ እንሻገር። በኢትዮጵያ ህገ መንግስት መሰረት የማንነት ጥያቄ በሚያነሱ ዜጎች ላይ የሚፈጸም ግድያ፣ ህገ ወጥ ስርዓት አፍኖ መሰወር፣ ማፈናቀልና ንብረት መንጠቅ በአስቸኳይ ይቁም ሲል የሰብአዊ መብቶች ጉባኤ ጥሪ አቀረበ። ሰመጉ በ141ኛ ልዩ መግለጫው የወልቃይት የቅማንት የቁጫ እና የኮንቶማ ማህበረሰቦች ያነሱትን የማንነት ጥያቄ ተከትሎ ከ56 ያላነሱ ሰዎች መገደላቸውን አስታውቋል። በመቶ ሚሊዮኖች የሚገመት ንብረት መውደሙንም ገልጿል። ሌሎች የተለያዩ ጉዳቶች በዜጎች ላይ መድረሳቸውንም ይፋ አድርጓል። መለስካቸው አመሃ ተጨማሪ ዘገባ አለው። ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በመባል የሚታወቀው ዛሬ ደግሞ ሰብአዊ መብቶች ጉባኤ በሚል ስያሜ የሚታወቀው ለሰብአዊ መብቶች ተከራካሪ ድርጅት በ141ኛው ልዩ መግለጫው አራት ማህበረሰቦች ባነሱት የማንነት ጥያቄና በተከተለው የሰብአዊ መብቶች ጥሰት አተኩሯል። በተለይም የወልቃየት ተወካዮችና የሀገር ሽማግሌዎች ገለጹልኝ እንዳለው ከሆነ የወልቃየት ህዝብ የአማራ ብሔረተኝነት የማንነት ጥያቄ ያነሳው አሁን አይደለም። ህወሀት በትጥቅ ትግል ላይ በነበረበት ጊዜም የተነሳና ምላሽ ያልተሰጠው ጥያቄ እንደሆነ መግለጫው ያትታል። ከ1983 ዓ.ም በኋላም ምላሽ ሳይሰጠው ሲንከባለል የመጣ ጥያቄ ነው ሲሉ ተወካዮቹንና የሀገር ሽማግሌዎች በመጥቀስ መግለጫው የችግሩን ጥንተ ታሪክ ያመለክታል። ይህ ጥያቄ እስከ ዛሬ መፍትሄ ባለማግኘቱና ተቃውሞም እንደቀጠለ መሆኑን በዚህም ምክንያት ሰዎች እንደተገደሉ መግለጫው ስማቸውንና የተገደሉበትን ስፍራ በዝርዝር ያሳያል። የሰመጓና ዲሬክተር አቶ ብጻ ተተረፈ የማራ ብሔረተኝነት ማንነት ጥያቄ በማንሳታቸው ብቻ በ34 የወልቃይት ተወላጆች ላይ ተፈጽሟል። እንደዚሁም በቁጥር ወደ 93 የሚደርሱ ዜጎች አሁንም የማንነት ጥያቄ በማንሳታቸው ምክንያት ብቻ በተለያዩ ጊዜያት ታፍነው ተወስደው እስካሁን ያሉበት አይታወቅም። ይሄ ታፍነው መወሰድም አንዱ ትልቅ ችግር ነው። ድብደባና ማሰቃየት የደረሰባቸው ዜጎች አሉ። ዝርዝሩ መግለጫው ላይ ይገኛል። ወደ ሶስት የሚሆኑ ዜጎች ተዘርዝረዋል። ይሄ በሰመጉ አቅም ባለን የሰው ኃይል ባለን የሀብት መጠን አቅማችን የፈቀደውን ያህል ያለው ተጨባጭ ሁኔታም በጣም ትንሽ አስቸጋሪ ስለሆነ በዛ ውስጥ ሆነን የሰራ ነው እና ያገኘነው ውጤት ነው። ከዚህ በላይ መግለጫው ይህንኑ የማንነት ጥያቄ አንስታችኋል የተባሉ 11 ሰዎች የእርሻ መሬት መኖሪያ ቤትና ንብረት መነጠቃቸውን፣ 173 ሰዎች ከመኖሪያቸው መፈናቀላቸውንና ሌሎችንም ይዘረዝራል። በተመሳሳይ መንገድ በአማራ ክልል የቅማንት ማህበረሰብ የማንነት ጥያቄ ሲያነሳም ጥያቄውን በሰላማዊ መንገድና ህግን መሠረት በማድረግ ባቀረቡ ሰዎች ላይ ከባድ የመብት ጥሰት እንደተፈጸመ መግለጫው ያሳያል። የአማራ ክልል የጸጥታ ኃይሎችና ታጣቂዎች ጥቅምት 22 ቀን 208 ዓ ም አርማጭሆ ወረዳ ማውራ ቀበሌ በወሰዱት የኃይል እርምጃ 22 ሰዎች መገደላቸውን፣ አስር ሰዎች መቁሰላቸውን የሰመጉ ልዩ መግለጫ ይናገራል። ከዚህም በተጨማሪ በአራት ወረዳዎች ላይ 148 ሚሊዮን 462176 ብር የሚገመት ንብረት እንደወደመ መግለጫው ይዘረዝራል። አቶ ብዛትን እንደሚሉት የወልቃየትንና የቅማንትን ጉዳዮች ሰመጉ ሲመረምር ሌሎች ችግሮችንም አስተውለዋል። የህብረተሰቡ የማንነት ጥያቄ መግፋቱ እንዳለ ሆኖ እነዚህ ይህን ጥያቄ ለራስ ያልታወቀ አጀንዳ ለማዋል አንዳንድ ጥረቶች በሁሉም አቅጣጫ አይተናል። ከመንግስትም አቅጣጫ አይተናል። ከተቃዋሚም አቅጣጫ አይተናል። መንግስት ውስጥም እርስ በርስ ካለ አንዳንድ ፉክክር ከሚመስል ፍላጎትም አንጻር አንዳንድ አጀንዳቸውን ከቅማንት ጀርባ አንዱ ሊቆም ይፈልጋል። ከወልቃየት እኛ ይሄ ሁሉ ጸድቶ ችግሩ የዜጋ ችግር፣ ችግሩ የሰብአዊ መብት ችግር፣ ችግሩ ነገር ደግሞ የአገር ችግር፣ በሰላም ና በጸጥታ ላይ ሁሉ አሉታዊ የሆነ አስተዋጽኦ ሊያመጣ የሚችል ችግር በመሆኑ በጊዜ ትኩረት እንዲሰጠው ና ሌላ አጀንዳ ያላቸው ሁሉ እጃቸውን ሁሉ እንዲያነሱ በመግለጫችን ላይ እነዚህን በትኩረት ለመግለጽ ሞክረናል። የቁጫና የኮንቶማ ማህበረሰብ ጥያቄዎችን በተመለከተና የተከተለውን የመብት ጥሰት ከዚህ በፊት በወጡት መግለጫዎች እንደተዘረዘሩ የጠቀሱት የሰመጉ ዋና ዳይሬክተር በዚህ መግለጫ ለማሳየት የተፈለገው ችግሩ መቀጠሉንና መንግስትም ትኩረት እንዲሰጠው ነው ብለዋል። ለምሳሌም የቁጫ ማህበረሰብን የማንነት ጥያቄ አንስተዋል ተብለው የተለያየ የመብት ጥሰት የተፈጸመባቸውን አስታውሰዋል። ለምሳሌ አርባ ሁለት የማህበረሰቡ አባላት ይህን ጥያቄ በማቅረባቸው ምክንያት ታስረው እንደሚገኙ ገልጸናል። በዛሬውም ድረስ ታስረው ይገኛሉ አርባ ሁለት የሚሆኑ ሰዎች። ከዚሁ ጥያቄ ጋር በተያያዘ ከአሁን በፊት የተገደሉ ሰዎች አሉ። እነዚህ ገዳዮቻቸው ለህግ አልቀረቡም። ከአንድ መቶ በላይ የሚሆኑ ዜጎች በጥይት ቆስለዋል። ከመቶ በላይ ዜጎች እዚህም፣ ጥፋት ፈጻሚዎች ለህግ አልቀረቡም። በብዛት ከመንግስት ስራ የተባረሩ እንዲሁም ከእርሻቸው የተፈናቀሉ ከትምህርት ገበታቸው ተመልሶም ወደ ትምህርት ገበታቸው ሁሉ እንዳይገቡ የተደረጉ ነጋዴዎች እንዳይነግዱ ሁሉ የተከለከሉበት እነዚህ ዝርዝር ጉዳቶች ተቀምጠዋልና እስካሁን ጥፋት የፈጸሙት ለህግ አልቀረቡም፣ የተጎዱት አልተካሱም። የኮንቶማም ቢሆን እንዲሆን ኮንቶማም አካባቢ በርካታ ዜጎች ይህንን ጥያቄ በመጠየቃቸው ለህገ ወጥ ግድያ፣ ለእስራት ንብረት ለማውደም መዳረጋቸውን ደጋግመን ለሞትወት ሞክረናል። ነገር ግን ችግሩ ዛሬም ድረስ አለ። አቶ ብጻ ተተረፈ ሰመጉ የሚያወጣቸው መግለጫዎች ሁሉ በማስረጃ ላይ የተመሰረቱ መሆናቸውን ይናገራሉ። ይሁንና ከሚመለከታቸው የመንግስት አካላት መረጃዎችን ለማግኘት ቀላል እንዳልሆነ አስረድተዋል። ትልቁን ስዕል እንግለጸው። አልፎ አልፎ በግለሰብ አንዳንድ የመንግስት ባለስልጣኖች በኩል የሚኖረው መልካም ቀረቤታ እንዳለ ሆኖ ትልቁ ስዕል ግን ትብብር ያለማግኘት ነው። በግልጽ አንፈልጋችሁም፣ አትምጡ፣ ሂዱ፣ ውጡ የሚባልበት ጊዜ ባይኖርም፣ ነገር ግን በውጤት ደረጃ መጨረሻው ላይ ቢሮቸው ሄደን አንኳክተን በተደጋጋሚ ስብሰባ ላይ ናቸው፣ አሁን ጊዜ አይመቻቸውም። አንዳንድ ቦታ ላይ ስንሄድም እንዲሁ መረጃ ቢኖረንም መረጃ ለእናንተ አንሰጥም፣ መረጃ ለሚመለከተው ለሌላ አካል አለ፣ ለሱ ነው የምናደርሰው። እኒህና እኒህን የመሰሉ ፊት ለፊት ያልተገለጹ የትብብር ማነሶች አሉ። አንድ መቶ አርባ አንደኛው የሰመጉ ልዩ መግለጫ በማጠቃለያው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሕገ መንግስት መሰረት የማንነት ጥያቄ ለሚያነሱ ማህበረሰቦች የፌዴሬሽን ምክር ቤት ፍትሐዊ፣ ሚዛናዊ፣ ተአማኒነት ያለውና ዴሞክራሲያዊ መፍትሄ በወቅቱና በአፋጣኝ እንዲሰጥ ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በአዲስ አበባ ከተማ ላፍቶ ክፍለ ከተማ በወረዳ አንድ በተለምዶ ሀና ማርያም፣ ፉሪ ቀርሳ፣ ኮንቱማና ማንጎ ጨፌ በተባሉ አካባቢዎች ረቡዕ ዕለት ከቤት መፍረስ ጋር በተያያዘ በአካባቢው ነዋሪዎችና በፖሊስ መካከል በተነሳ ግጭት የሰው ሕይወት መጥፋቱ መዘገቡ ይታወሳል። የአካባቢው ነዋሪዎች የመኖሪያ ቤቶቹ ከትናንት ጀምሮ በዶዘር እየፈረሱባቸው እንደሆነና ወንዶች ወደ አካባቢው እንዳይገቡ መከልከላቸውን ዛሬ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ማምሻውን ነዋሪዎቹን አነጋግራ ተከታዩን ዘግባለች። የአምስት ቀን አራስ ነኝ ቤቶቹ በሙሉ በዶዘር እየተናዱ ሲፈርሱና እኔን እየቀረበኝ ሲመጣ የአምስት ቀን ወንድ ልጄን ታቅፌ አንድ የ11 ዓመትና አንድ የ6 ዓመት ሁለት ልጆቼን እዛው ዝናብ ላይ ጥዬ ጓደኛ የቤት ተሸሽጌ መጥቻለሁ፣ ያለችን ማምሻውን በንፋስ ስልክ ላፍቶ ክፍለ ከተማ ሀና ማርያም አካባቢ በተለምዶ ኡራኤል በሚባለው አካባቢ ነዋሪ እንደሆነች የገለጸችልን እናት ናት። ወንዶቻችን የሉም፣ እኛ ብቻችን በቃ እየተሰቃየን ያለ። ልጆች ዝናብ ሁሉ ደበደባቸው ሜዳ ላይ ናቸው። በቃ ምን ላይ እየመጣሁ እኔ ግን አሁን ርቄ ነው ያለሁት። ልጆቼን እዛ ጥዬ አራት ልጅ ይዤ ቁጭ ብያለሁ፣ ጓደኛዬ ጋር ማለት ነው። ወዴት እንደምንሄድም ግራ ገብቶናል። ከላዩ ዝናብ እየዘነበብን ነው። በቃ መኖራችንም አልታወቀም። በቃ እኔ እንጃ በጣም ከብዶናል። የኢትዮጵያ እዛ ክፍለ በቃ ሌላ ምንም እናወራ ነገር የለም በቃ የአራስነት ምንም አላረፍኩም ማየ ወዳነው ልጄ የሄድኩ ነው በባዶ እግሬ ነው እዚህ መጣሁት ድረስ ያው ጓደኛዬ ልጄ ከአስፋልት ተሻገርኩ በኋላ ነው ልጄ ተቀበለችው አብዛኛው አባወራ እንደ ታሰረ ያልታሰረውም ወደ አካባቢው መግባት እንደማይፈቀድለት ገልጻ አቅም ያለው የቤቱን እቃ ያወጣል አቅም የሌለው እንደኔ አይነቱ ግን ልጆቹን በትኖ ወጥቷል ትላለች በአቃቂ ቃሊቲ እና በንፋስ ስልክ ላፍቶ ክፍለ ከተማ አጎራባች ላይ ነዋሪ እንደሆነ የሚናገረው ሌላ አስተያየት ሰጪ አካባቢውን መጥታችሁ በአይናችሁ ብታዩት የተሻለ ይሆን ነበር፣ እጅግ የሚያሳዝን ሁኔታ እየተፈጠረ ነው ይላል። ወደዛ ወንዶች የሚባል ነገር ልንጠጋ አልቻልም። ወደ ቤቱ የሚፈልስበት አካባቢ ማለት ነው። እንዳለ በቃ ያሉ ዕቃ የሚጭኑ ሴቶች ናቸው። የተጎዳውን ሰው የሚያነሱ ሴቶች ናቸው። ከዛ ውጭ ወንድ የሚባል ነገር እዛ ዝራ አካባቢ ከሄድሽ በፖሊስ ትያዣለሽ፣ ትደበደባለሽ፣ ሌላም ከዛም አልፎ ጠርፎ ግድያም አለ። ስለዚህ በጸጉርሽ እንኳን ጸጉርሽን አሳድግሽው፣ በጸጉርሽ የተነሳ ጸጉር ምንድን ነው እጅን ኪስ ውስጥ ለምን ትከታለ? በቃ ማለትም ዜጋ ነኝ ብለሽ እንኳን ለማውራት በጣም ያስጠላሻል። አካባቢ እና አሁን ዛሬ ያለው ሁኔታ ምንድን ነው ሶሪያ ያየሽውን ነገር ነው፣ ኢትዮጵያ ውስጥ የምታይ ማለት ነው ምንድነው ሰዎቹ ቁጣቸውን ችሎ ወደ ተለያዩ ቦታ ወደ አስፓልት ዳር ወደ ጤሻው ሲር ምናምን ለዛ ነው አሁን ያለው ሁኔታ ይሄ ነው። አሁን ድረስ ማለት ነው። ፖሊሶችም ተከበቡ ነው ያሉ። ነዋሪዎቹ እንደሚሉት እንዲፈርሱ የተወሰነባቸውና እየፈረሱ ያሉት አብዛኛው ነዋሪ ገንዘብ ከፍሎ የሰራቸው ወደ ሰላሳ ሺህ የሚገመቱ ቤቶች ናቸው። እነዚህ ቤቶች ሲገነቡና ህዝቡ ሲኖር መንግስት ነበር። እንደውም በርካቶቹ ሰነድ ያላቸው ናቸው። እንደተባለው ህገ ወጥ ቢሆኑ እንኳን እንደ መንግስትነቱ ችግራችንን ተረድቶ ሊያነጋግረን በጋራ መፍትሄ ሊያፈላልግልን ሲገባ፣ እንዴት በክረምት በዚህ ዝናብ በዶዘር እየጠረገ ያስወጣል ናል ሲሉ ይጠይቃሉ። ይህን በተመለከተ መረጃ እንዲሰጡን አሁን የወረዳ አንድ ተወካይ እንደሆነ የተነገረን አቶ ካሳ ጎደፋዬ ጋር ደውዬ ነበር። እርሳቸው መሆናቸውን ካረጋገጡልኝና ሰላምታ ከተለዋወጥን በኋላ የደወልኩት ከአሜሪካ ድምጽ መሆኑንና ነዋሪዎቹ የሚያነሱትን ጥያቄ ካዳመጡኝ በኋላ አቶ ካሱ ሲመጡ ይደውላል። አቶ ካሱ አይደለም ወንድም ነ አሁን አቶ ካሱ ነኝ ብለውኝ ነበረ እኮ ወንድም ነኝ። ስልኩን እኔ ጋ ነው ያለ አሁን አቶ ካሱ ጎደፋዬ ኖቶ ስሎት ነኝ ብለውኝ ነው። ከዛ በኋላ እንደገና ጥያቄውን ሳቀርብ ወንድሙ ነኝ አሉኝ። ከወረዳ አንድ ኃላፊዎች በተጨማሪ ጉዳዩ ይመለከታቸዋል ያልነውን የመንግስት ባለስልጣናት ለማግኘት ከፍተኛ ጥረት ብናደርግም ስልኮች ባለመስራታቸው ምክንያት ልናገኝ ሳንችል ቀርተናል። በሌላ በኩል የአዲስ አበባ ፖሊስ ኮሚሽን ትናንትናና ከትናንት በስቲያ አገር ውስጥ ለሚገኙ ብዙኃን መገናኛ በላከው መግለጫ በአካባቢው በህገወጥ መንገድ የተገነቡ ግንባታዎችን ለመለየት የወረዳው አስተዳደር ከቀናት በፊት ከአካባቢው ማህበረሰብ ጋር ውይይት ሲያደርግ መቆየቱንና ህጋዊውን ከህገወጥ በማጥራትና በማወያየት ሂደት ላይ እያለ ህገ ወጦች ባስነሱት ረብሻ በስፍራው የነበሩ ሁለት የፖሊስ አባላትና የወረዳው ስራ አስፈጻሚ ህይወታቸው ማለፉን አስታውቋል። በተጨማሪም ህብረተሰቡ የሚያቀርበውን ማንኛውንም አይነት ጥያቄ የህግ የበላይነትን ባረጋገጠ በህጋዊ መንገድ በየደረጃው በሚገኙ የመንግስት አካላት የሚፈታ ሆኖ በህገ ወጥነት የሚደረግ ማንኛውም እንቅስቃሴ የህብረተሰቡን ሰላም ለመጠበቅ ህጋዊ እርምጃ እንደሚወስድ ኮሚሽኑ ገልጿል። አመሰግናለሁ ጽዮንን ለዘገባዋ። አሁንም ከእሷው ጋር እንቆያለን። የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከሀገር ወጥቶ እንዲታከም የቀረበውን የእግድ ይነሳልን አቤቱታ ዛሬ የተመለከተው ፌዴራል ጠቅላይ ፍርድ ቤት አቶ ሀብታሙ በሀገር ውስጥ መታከም እንደማይችል ሕክምናውን ከሀገር ውጭ ማድረግ አለበት የሚል በሐኪሞች የተወሰነ ማስረጃ ካቀርባችሁ በማንኛውም ሰዓት እግዱ ይነሳል መባላቸውን ጥበቃው አቶ አማሃ መኮንን ለአሜሪካ ድምፅ ዛሬ ተናግረዋል። ጽዮንች አቶ አማሃን ያነጋገረቻቸው። አቶ አማሃ መኮንን ለአሜሪካ ድምፅ ስለ ሁኔታው ሲያስረዱ አቶ ሀብታሙ አያሌው በጠና መታመሙን ገልጸው ህመሙ ከባድ መሆኑንና በዚህ ሁኔታ ሀገር ውስጥ መታከም ስቃውን የበለጠ ከባድ ስለሚያደርገው ውጭ ሀገር ሄዶ መታከም እንዲችል በፍርድ ቤት የተጣለበት የመንቀሳቀስ መብት እገዳ እንዲነሳለት በትናንትና ዕለት ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ላስገቡት አቤቱታ አቶ ሀብታሙ ሕክምናውን ከሀገር ውጭ ማድረግ አለበት የሚል የሐኪም ማስረጃ ካቀረባችሁ እግዱን እናነሳለታለን የሚል ምላሽ እንደተሰጣቸው ገልጸዋል። በሌላ በኩል ይሄ የማይቻል እንኳን ቢሆን መደበኛው ቀጠሮ ማክሰኞ ነው በኢግባኙ ላይ ውሳኔ ለመስጠት በዛ ቀን በጉዳዩ ላይ ውሳኔ ሰጥተን አጠቃላይ ልባት ልንሰጠው እንሞክራለን ነው ያሉት። በዛም ቀን ራሱ በዋናው ጉዳይ ላይ የመጨረሻ ልባት መስጠት ባይቻል እንኳን ሀብታዊ ጉዳይ በተለይ አይተን አንድ አይነት መፍትሄ እንሰጣለን የሚል ነው። በእኛ በኩልም እግዱን እንኳን ለማንሳት የማይቻል ቢሆን በዋስትና ሊቀየር የሚችልበት ሁኔታ እንዲታይ ጠይቀን ፍርድ ቤቱም ይህንን ተገነዘበው ይመስላል። አቶ ሀብታሙ አያሌው ማዕከላዊ በእስር ላይ በነበረበት ወቅት ሕመም እንደጀመረው የተገለጸ ሲሆን በወቅቱም ሕክምናና ክትትል ባለማግኘቱ እዚህ መድረሱን ቤተሰቦቹ ይናገራሉ። አቶ አማህ መኮንን አቶ ሀብታሙ አሁን ባለበት ሁኔታ እዚህ ሀገር ቢታከም የባሰ የተወሳሰበ ችግርና የከፋ ህመም እንደሚያጋጥመው ከሐኪም እንደተነገራቸው ያስረዳሉ ለመርዳት ተብሎ የሚደረግ ህክምናና ከሚሆን በስተቀር አንደኛ በጣም ስቃይ የሚያስከትል ህክምና ነው የሚደረገው ያው ኦፕሬሽን ነው ኦፕሬሽኑ ግን ወደ አራት ጊዜ ነው የሚደረገው ነገር ግን አሁን በአለም ላይ ለዚህ አይነቱ ህመም ያለው የተሻለ እና በጣም አስተማማኝ ህክምና አንደኛው ታፒንግ የሚባል ነው ሌላ የኮልድ ሰርጀሪ የሚባሉ አይነቶች ናቸው እነዚህ እንደዚህ አይነት ህክምናዎች ኢትዮጵያ ውስጥ አይሰጡም ስለዚህ ማንም ሰው በእንዲህ አይነት ህመምት ደረጃ ላይ ያለ ሰው አሁን ሀገር ውስጥ ሊሰጥ ከሚችለው ህክምና አይነት ይልቅ በውጭ ሀገር የሚደረጉት ህክምናዎችን ማግኘት ቢችል በጣም እንደሚመረጥ ነው እየነገሩን ያሉት። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በትናንትናው እለት አቶ ሀብታሙ አያሌውን በተመለከተ ባወጣው መግለጫ አቶ ሀብታሙ አያሌው በሶስተኛ ደረጃ የኪንታሮት ማለትም ሄሞሮይድስ በሽታ በከፍተኛ ሁኔታ በመሰቃየት ላይ እንደሆነ በመግለጽ ተንቀሳቅሶ የመታከም መብቱ ተጠብቆ በአስቸኳይ ከሀገር ወጥቶ መታከም እንዲችል እንዲደረግ የኢትዮጵያውን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጠይቋል። አቶ አመሀ መኮንን አቶ ሀብታሙ አያሌው አሁን ከነስቃዩ በሆስፒታል እንደሚገኝና ሐኪሞች እያደረጉለት ባለው ከፍተኛ ርብርብ ሕመሙን በማስታገሻ መድኃኒት እያስታገሱ በዛሬ ሁለት ትንሽ መንቃት እንደቻለ ጠቁመዋል። በምስራቅ ሐረርጌ ዞን አወዳይ ከተማ በመንግስት ታጣቂዎችና በሕዝብ መሀል ዛሬ በተፈጠረ ግጭት ስድስት ሰዎች መገደላቸውን ነዋሪዎች ተናገሩ። የሀሮሚያ ሆስፒታል በበኩሉ የተገደሉት ሰዎች ቁጥር አራት መሆኑን ጠቅሶ በአሁኑ ወቅት በሆስፒታሉ ውስጥ ሕክምና በማግኘት ላይ ያሉት ሶስት ናቸው ሲል አረጋግጧል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ትዝታ በላቸው ታቀርባለች። የክስተቱ መነሻ በአወዳይ ከተማ ውስጥ ያለ አንድ የሞባይል ስልክ መሸጫ ሱቅና አጠገቡ የሚገኝ የፍራሽ መሸጫ ባልታወቀ ምክንያት መቃጠላቸው መሆኑ ታውቋል። የአካባቢው ህዝብ እሳቱን ለማጥፋት ጥረት ቢያደርግም ውሃ ባለመኖሩ አልተቻለም። ህዝቡ በአካባቢው ያሉትን የኦፒዲኦ ማለትም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ባለስልጣናት ለእርዳታ ቢማጸንም ቆመው ከመሳለቅ በስተቀር ምንም እርዳታ አላደረጉም ይላሉ ከአካባቢው ስለ ክስተቱ የገለጹ ሰዎች። በዚህ የተነሳም ህዝቡ ማጉረምረምና ድንጋይ መወርወር ጀመረ። ወዲያው ባለስልጣናቱ የጸጥታ ኃይሎችን ጠሩ ይላል መሐመድ አባገሮ የተባለ ወጣት። ፖሊሲ፣ ኦሮሚያ የተጠሩት የአጋዚ አባላት ናቸው። እነርሱ ከመድረሳቸው በፊት የኦሮሚያ ፖሊስ ቀድሞ በቦታው ተገኘ። ከዛም የፌዴራል ፖሊስ በሁለት ወራል መኪና ተሞልተው መጡ። የከተማው ወጣቶችም ግልብጥ ብለው ወጡ። ከዛ ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ኃላፊዎች አንዱ በጥይት አንዲት ልጅ መታ። የተመታችው የሰባት ዓመት ሴት ልጅ እንደሆነችና ወደ ክሊኒክ ተወስዳ ወዲያው ሕይወቷ እንዳለፈ በስልክ ከአወዳ እያነጋገረን መሐመድ አባገሮ ገልጿል። ከዚያም ከዚያው ከአካባቢ የሆነ መሐመድ የሚባል የአጋዚ ሰራዊት አባል ተኩስ ከፍቶ ሶስት ልጆችን ገደለ። እነርሱም ፊሮምሳ የሚባል የ13 ዓመት ልጅ፣ ስሙ ያልተጠቀሰ የሐሮማያ ጎቤ ተወላጅ ወጣት እንዲሁም ሐሮማያ ከተማ ውስጥ በጃጅ በመንዳት የሚተዳደር ቃለ አብ የተባለ ወጣት መሆናቸው ታውቋል። በጥይት የተመቱት ከዚያ በላይ ናቸው ይላል መሐመድ አባገሮ። ነገር ግን ሐሮማያው ሆስፒታል ሄጄ ያየሁት ይላል ስድስት ሰዎች ናቸው። ከነዚህ ውስጥ አራት ሞተዋል። ከዚያ በኋላ የአወዳይ ከተማና የገጠር ሰዎች ወደ ከተማው መጥተው የገደለን አይኖርም ብለው ሲናገሩ ሰውየውን በኦራል መኪና ይዘውት ሄዱ። ሌላው ከአወዳይ ከተማ ያነጋገርናቸው ነዋሪ አቶ ቶላሂካ ዛሬ ከተገደሉት ውስጥ የቀብራቸው ስነ ስርዓት የተፈጸመ እንዳሉ ገልጸውልናል። ተመተው የተገደሉ ሁለት ሰዎች ማለት አንደኛ ፈንዲሼ የሚባል ሰው፣ ሁለተኛ ሰይፈዲን አሰቡ የሚባለውን ለመቅበር ነው እዚህ የተገኘ ነው። የገደላቸው የአወዳይ ቀበሌ 02 ሊቀመንበር አብዲ እንድሪስ ነው ሶስቱን የገደላቸው፣ ሌሎቹንም ደግሞ የአጋዜ አባል መሐመድ አባቃሲም የሚባል የመልካ በልአ ተወላጅ። ዛሬ በአወዳይ ከተማ ተፈጸመ ስለተባለው ግድያ የአካባቢው ባለስልጣናት የበኩላቸውን እንዲገልጹልን ለመጠየቅ ወደ ተለያዩ መስሪያ ቤቶች ስልክ ደውለን ነበር። እነርሱም የሀሮማያ አስተዳደር ኃላፊ አቶ አሪፍ የእጅ ስልካቸውን ካነሱ በኋላ ዘግተውታል። የአወዳይ ከተማ አስተዳዳሪ አቶ መሐመድ ዳውድ ስልካቸው አይነሳም። የአወዳይ ፖሊስ ቢሮ ኃላፊ ኮማንደር ፎአድና የሀሮማያ ፖሊስ ኢንስፔክተር ጀማል አልይ ስልካቸው አይነሳም። የሆነ ሆኖ በጥይት የቆሰሉም ሆነ የተገደሉ ሰዎች ወደ ተወሰዱበት የሀሮማያ ሆስፒታል ስልክ ደውለን የሆስፒታሉን የሕክምና ጉዳዮች ኃላፊ ዶክተር መሐመድ አቡበከርን አነጋግረናል። ካነ ድዋን ጆሌ አፉሪ ሳሳኒ ረኮተመኒ የሞቱት አራት ልጆች ናቸው። በጥይት ነው የተመቱት። እኛ ዘንድ ሳይደርሱ መንገድ ላይ ነው የሞቱት። ሌሎች ሶስተኛ ሆስፒታል እየታከሙ ነው። ከሞቱት ውስጥ ሁለቱ ዕድሜያቸው አስራ አምስትና አስራ ሁለት ዓመት ይሆናሉ። ሌሎች ከእነርሱ የሚበልጡ ወጣቶች ናቸው። ሁሉም ወንዶች ናቸው። በዚህ ጉዳይ ላይ የአስተዳደር እና የፖሊስ መልስ ለማግኘት ጥረታችንን እንቀጥላለን። ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅት ነው እያደመጣችሁ ያላችሁት። በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ እንገኛለን። በናይል ሳትም እንደዚሁ ቪኦኤ 24 ላይ ታገኙናላችሁ። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ዩናይትድ ስቴትስ ኦፍ አሜሪካ ከሁለት ቀናት በኋላ የነጻነት ቀኗን ታከብራለች። ሰኞ ጁላይ ፎርት ወይም ጁላይ ፎርት ወይም አራት የነጻነት ቀን ነው። ሐምሌ ሐምሌ ገባን እንዴ? ሐምሌ አራት እንደ አውሮፓውያን አቆጣጠር ሰኔ ሀያ ሰባት አሁን ሰኔ ሀያ ሰባት ማለት ነው በኢትዮጵያ አቆጣጠር። እና እስቲ ከዛ ጋር የተያያዘ አንድ ሙዚቃን እንጋብዛችሁ አሜሪካ የሚል በኔል ዳይመንድ። Do in the shiny place. Make our bed and we'll say our grace. Freedom's life burning warm. Freedom's light like burning warm. የኒል ዳይመንድን አሜሪካን ነበረ የደመጥ ነው። ቀጥለን የምናቀርብላችሁ ዝግጅትም በዩናይትድ ስቴትስ ምርጫዎች የትውልደ አፍሪካ አሜሪካውያን ሚና ምን ይመስላል የሚል ነው። ሰሎሞን በዩናይትድ ስቴትስ የሚኖሩ አፍሪካውያንና መሠረታቸው አፍሪካ የሆነ አሜሪካውያን በአዲሲቱ ሀገራቸው ወይም በተወለደባትም ሊሆን ይችላል ድምፅ በመስጠት በፖለቲካ ሂደቱ ውስጥ ያላቸው ተሳትፎ እየጨመረ ሄዷል። Ba Amerika Dims. የአፍሪካ ዝግጅት ክፍል የተሰናዳ ውይይት ነበረ ሰሞኑን። በዚህ ውይይት ላይ የተሳተፉ የማህበረሰቦች የምርጫ ተሳትፎ ትናንት ማታ ነው፣ ትናንትና ነው የተካሄደው ውይይቱ እና ኢትዮጵያውያን፣ ሌሎችም ከሌሎችም የአፍሪካ ሀገሮች እንደዚሁ መሰረት ያላቸው ዩናይትድ ስቴትስ ውስጥ ያሉ የፖለቲካ ሂደት ውስጥ የሚሳተፉ ለራሳቸውና ለልጆቻቸው የወደፊት ህይወት ስኬት ወሳኝ እንደሆነ ይናገራሉ የሀገሪቱ የፖለቲካ እንቅስቃሴ ሄኖክ ስማ እግዜር ዝርዝሩን ይዟል። በዩናይትድ ስቴትስ ከአንድ ነጥብ ሁለት ሚሊዮን በላይ ከአፍሪካ የመጡ ነዋሪዎችና አሜሪካዊ ዜጎች አሉ። የማኅበረሰቡ መሪዎች ቁጥሩ በዩናይትድ ስቴትስ የተወለዱትን ስለማያካትት ከዛም በላይ ነው ሲሉ ያስረዳሉ። ለመሆኑ አፍሪካውያን፣ ኢትዮጵያውያን አሜሪካውያን በዩናይትድ ስቴትስ ምርጫ ያላቸው ተሳትፎ ምን ያህል ፋይዳለው ዶክተር መና ደምሴ በጥቁር አሜሪካውያን ምክር ቤት የድጋፍ ሰጪ ተቋም የጥናትና ፖሊሲ ባለሙያ ናት። በሌላ ሀገር ተወልደው ወደዚህ ከመጡ አሜሪካውያን መካከል እኛ አራት ከመቶ የሆነ ድርሻ አለን። የአፍሪካ አሜሪካዊ ድምጽንም በአራት ከመቶ እንወክላለን። በዩናይትድ ስቴትስ የፕሬዝዳንታዊ የክልል ምክር ቤቶችና የከተማና አካባቢ አስተዳደር ምርጫዎች አፍሪካውያን በእጩነት በድምፅ መስጠትና በመደራጀት ይሳተፋሉ። ለመሆኑ የአፍሪካውያን የምርጫ ተሳትፎ፣ በአጠቃላይ የአፍሪካ አሜሪካውያን የምርጫ ተሳትፎ በዩናይትድ ስቴትስ ምን ይመስላል? ዶክተር መና ታስረዳለች። ከ130 እስከ 132 ሚሊዮን ሕዝብ በላይ እንደ አውሮፓውያኑ ዘመን አቆጣጠር በ2008ና 212 ድምጽ ሰጥቷል። ይህ ድንቅ ታሪካዊ ክስተት ነው። ከዚህ በላይ ጉዳያችን ብለን የያዝናቸው ፖሊሲዎች የምናስረዳበት መንገድም ነው። አፍሪካውያን በዩናይትድ ስቴትስ የፖለቲካና ማኅበራዊ ሂደቶች የሚያደርጓቸው ተሳትፎዎች በያሉበት መደራጀትና ከአካባቢ ምክር ቤት አንስቶ እስከ ፕሬዚዳንታዊ ምርጫዎች ተደራጅተው መሳተፍ እየጀመሩ ነው። ስራው ግን ብዙ ይቀረዋል። በትውልድ ጋናዊ የሆኑት ኒያኩቴ የአፍሪካዊ አሜሪካዊን ቡድንን ይመራሉ። ድምፅ ከመስጠት ባለፈ የተደራጁ የፖለቲካና የማኅበራዊ ፍትሕ ጉዳዮች በፖሊሲ ቀርጾ ድምፅን ማሰማት ያስፈልጋል ይላሉ ማኅበረሰባችን የራሱ ድምፅ ያስፈልገዋል ድምፃችን ምን እንደሆነ በአግባቡ መቅረጽ ይገባናል ድምፃችን ግልጽ ጠንካራና ፖለቲከኞች ሲሰሙት የሚያስደነግጣቸው ሊሆን ይገባል። በፖለቲካ መደራጀት በምርጫ ዘመን ብቻ ሳይሆን በሌሎች ወቅቶችም የምጣኔ ሀብትን በመገንባት ሁሉን አቀፍ የፖለቲካ ስልት ቀርጾ ጉዳይን ማስረዳት ለአፍሪካውያንም ሆነ ለሌሎች አሜሪካውያን ወሳኝ የዜግነት ተሳትፎ አምዶች ናቸው። ሚካኤል እንዳለ የቴክኖሎጂ ስራ ፈጣሪ ነው። በፕሬዚዳንት ኦባማ ቀዳሚ የምረጡኝ ዘመቻ ላይ ኢትዮጵያውያን ለኦባማ የተሰኘ ቡድን መስርተው ገንዘብና ድጋፍ አሰባስበዋል። በሚኖሩባት ሀገር የፖለቲካ ሂደት መሳተፍ፣ ይላል፣ የዜግነት የውዴታ ግዴታ ነው። እዚህ አገር የሚኖር ሰው መምረጥ ግዴታው ነው። መብቱም ነው፣ ግዴታውም ነው። የዩናይትድ ስቴትስ ሕገ መንግስት ለፕሬዚዳንትነት ካልሆነ በስተቀር በሌላ ሀገር የተወለዱና አሜሪካዊ ዜግነት ያገኙ ሰዎች ለሰባት ዓመታት ያህል ዜጋ ሆነው ከቆዩ የመመረጥ መብት እንዳላቸው ይደነግጋል። እናመሰግናለን ሄኖክንና እንግዶቹን። ዝግጅታ የአርብ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ ከአክብሮት ጋር ነው የምንጋብዛችሁ። ከሰለሞን አባተ ጋር ቆንጅ ታየነኝ። ዝግጅታችንን ብርሃን ኃይሉ ትመራለች። አሁን የሚቀጥለው አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍሳሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጅቡቲ ወደብ በኢትዮጵያ የእህል ጭነት እንደተጣበበ ተገለጸ። ብሪታንያ ከአፍሪቃ ሕብረት እንድትወጣ ድምፅ የሰጡ ትውልደ አፍሪቃ እንግሊዛውያን፣ ዓላማ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። አይሪን በሚል አህጽሮት የሚታወቀው ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የተባበሩት መንግስታት ድርጅት የዜና ስርጭት ኢትዮጵያ ድህነትን ለመዋጋት ድህነትን እየተዋጋች ነው በሚል ርዕስ ባወጣው ጽሁፍ የጅቡቲ ወደብ በአብዛኛው የሚያገለግለው ከኢትዮጵያ የሚወጡና ወደ ኢትዮጵያ የሚገቡ ጭነቶች እንደሆነ ያወሳል። ለኢትዮጵያ የጅቡቲ ወደብ አስፈላጊነት ቀጣይ የሚሆነው እየተጠናከረ በመሄድ ላይ ባለው ኢኮኖሚዋ ምክንያት ብቻ ሳይሆን ኢትዮጵያ ውስጥ ገብቶ በነበረው ከባድ ድርቅ ምክንያት በምግብ ረድኤት የተሞሉት መርከቦች ጭነታቸውን ማራገፍ ስለሚኖርባቸው ነው ይላል ጽሁፉ። ካለፈው ሐሙስ ወዲህ እንኳን 16 መርከቦች 609,000 ሜትሪክ ቶን የሚሆን የስንዴ የገብስና የዘንጋዳ ጭነት ለማራገፍ እየተጠባበቁ ነው። 128,000 ሜትሪክ ቶን ስንዴ፣ ዘንጋዳና ማዳበሪያ የጫኑ አራት መርከቦች ደግሞ ጭነታቸውን እያራገፉ መሆናቸውን ዘገባው አክሏል። በአንዳንድ የሀገሪቱ ክፍሎች መኸር ከ50 እስከ 90 ከመቶ በመሰናከሉ ከሰሃራ በመለስ ካሉት የአፍሪካ ሀገሮች ትልቋ ስንዴ ተጠቃሚ የሆነችው ኢትዮጵያ የደረሰባትን የምግብ እጥረት ለማቃለል ስትል የስንዴ ግዥን ከፍ ለማድረግ ተገዳለች ካለ በኋላ ጽሁፉ የወደቡ ባለሥልጣኖች ቀድሞ መራገፍ ያለበት የትኛው መሆኑን መወሰን እንደሚያስቸግራቸው የጅቡቲ ወደቦችና የነፃ ቀጠና ሊቀመንበር እንዲሁም ዋና ሥራ አስፈጻሚ አቡበከር ዑመር መናገራቸውን ጠቁመዋል። የምግብ ጭነቱን ማራገፍ እናስቀድም ቢባል ለመጪው መኸር የሚያስፈልገው ማዳበሪያ ለአርሶ አደሮቹ በጊዜው ላይደርስ ነው ሲሉ ዋናው ስራ አስፈጻሚ ያላቸውን ችግር አመላክተዋል። በዛ ሀሩርና ቃጠሎ በዛም ላይ በሮሞዳን ጾም ወቅት ያንን ሁሉ ጭነት ማራገፍ ቀላል እንዳልሆነ አቶ ዳዊት ገብረአብ የተባለው የተባሉ ባለሥልጣን ሲያስረዱ ሰራተኞቹ እንዴት እንደሚችሉት አላውቅም ማለታቸውን ጽሑፉ ጠቅሷል። ዘጠና ከመቶ የሚሆነው የኢትዮጵያ ንግድ በጅቡቲ ወደብ በኩል ነው የሚወጣውና የሚገባው በአሁኑ ወቅት 11 ሚሊዮን ቶን ጭነት ሲሆን በሚቀጥሉት ሶስት ዓመታት ውስጥ ደግሞ ወደ 15 ሚሊዮን ቶን ከፍ እንደሚል ይገመታል። ኢትዮጵያ በጅቡቲ ወደብ ላይ ብቻ የመወሰኑን ጉዳይ ለማቃለል ስትል ራስ ገዝ ከሆነችው ሶማሌላንድ ጋር ግንኙነት ለማጠናከር ካለፉት ሁለት ዓመታት ወዲህ ብዙ የመግባባት ተግባሮች ሲያከናውኑ ቆይተዋል። በቅርቡ በተደረገው ስምምነት መሠረት ኢትዮጵያ ወደ ሀገር ከምታስገባው ሸቀጣሸቀጥ 30 ከመቶ የሚሆነው በበርበራ ወደብ በኩል እንደሚንቀሳቀስ ይታመናል። ለ30 ዓመታት ያህል ብዙም ጥቅም ላይ ሳይውል የቆየውን ወደብ ለማደስና ለማስፋት 442 ሚሊዮን ዶላር እንደሚፈጅና አንድ የዱባይ ኩባንያ እንደሚያከናውነው በርበራ ወደብ ሌላው አብይ የአፍሪቃ ቀንድ የንግድ መናኸሪያ ወደ መሆን እያመራ መሆኑን አይሪን ላይ የወጣው ጽሑፍ አውስቷል። ያም ሆነ ግን ፍላጎቱን ሊያሟሉ የሚችሉ በቂ የጭነት መኪናዎች ባለመኖራቸው አሁንም ችግር እንደሚኖር ዑመር ሳይገልጹ አላለፉም። በአሁኑ ወቅት በየቀኑ 1500 የሚሆኑ የጭነት መኪናዎች ከጅቡቲ ወደ ኢትዮጵያ ያመራሉ። ከአራት ዓመታት በኋላ ደግሞ ብዛታቸው በቀን በስምንት ሺህ የጭነት መኪናዎች ከፍ ይላል ተብሎ ይገመታል። በጅቡቲ ከተማ ከሚኖሩት በርካታ ኢትዮጵያውያን ነጋዴዎች አንዳንዶቹ አገራቸው ያሉ ሆኖ እንደሚሰማቸውና ከድሬዳዋና ከጅግጅጋ ከተሞች ጋር እንደሚመሳሰል ይናገራሉ። ኢትዮጵያና ጅቡቲ በአንድነት እየሰሩ መሆናቸውንም ያወሳሉ። የጅቡቲ የኢኮኖሚ የፋይናንስና የኢንዱስትሪ ሚኒስቴር አማካሪ ሳሚር አደንም በኢትዮጵያና በጅቡቲ መካከል የመሠረተ ልማት ውህደት እንዳለ ሲያብራሩ ሁለቱ መንግስታት የጋራ የሆነ የልማት አጀንዳ ለማዳበር እየሰሩ መሆናቸውን አይርን በሚል ሕጽረት የሚታወቀው ስለ ሰብዓዊ ጉዳይ ዜናና ትንታኔ የሚያቀርበው የተባበሩት መንግስታት ድርጅት የዜና ማዕከል ገልጿል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በበኩሉ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ ድምጽ ስለ ሰጡ አፍሪካውያን መጤዎች ዘግቧል። አፍሪካውያን ለንደን ውስጥ የሚኖሩት ዊሊያም ሼክስፒር ስለ ኦቴሎ ታሪክ ከመጻፉ በፊት ቀደም ብለው ነው። ከዚያ በኋላ ደግሞ የብሪታንያ ኢምፓየር ማለት ንጉሳዊ አገዛዝ እየሰፋ በሄደበት ጊዜና መስፋፋቱ ባበቃበት ወቅትም ብዙ አፍሪካውያን ለንደን ከተማን መኖሪያቸው ሲያደርጉ ቆይተዋል። ለከተማይቱ ህብረ ብሔር ገጽታም አስተዋጽኦ አድርገዋል ይላል የቢቢሲው ዘገባ። ከአምስት ዓመታት በፊት በወጣው የሕዝብ ብዛት ቆጠራ መሠረት ከኢንግላንድና ከዌልስ ሕዝብ 18 ከመቶ የሚሆኑት ጥቁር አፍሪቃውያን ነን ይላሉ። ከሌሎች አውሮፓ ሀገሮች ጋር ሲነጻጸር አፍሪቃውያን በብሪታንያ ለሚያገኙት ዕድልና የሀገሪቱ ሕግ ለሚሰጣቸው ዋስትና ዋጋ ይሰጣሉ። አፍሪቃውያን መጤዎች ብዙ ችግር ሊገጥማቸው ቢችልም እንደ አውሮፓ አቆጣጠር በ1976 ዓ.ም የወጣው የዘር ግንኙነት ሕግ ከሚለበልበው የዘረኝነት ሐሩር ጥላ ሊሆናቸው ሞክሯል ልጆቻቸውን አስተምረዋል የእምነት ቦታዎችን ከፍተዋል የህግ ከለላም አግኝተዋል ሲል ቢቢሲ ላይ የወጣው ዘገባ አውስቷል ብሪታንያ ከአፍሪቃ ህብረት አባልነት እንድትወጣ የመረጡት አፍሪቃውያን የአፍሪቃ ህብረት መስፋፋት በጋራ ገበያ ሀገሮችና ከዚያ ውጭ በሆኑ ሀገሮች የሚኖሩት አፍሪካውያን የስራ ዕድል በጣም ቀንሰዋል እንደሚሉ ዘገባው ጠቅሷል ስራ ፈላጊዎቹ ከአውሮፓ ሀገሮች እስከሆኑ ድረስ አሰሪዎች ቪዛ የመጠየቅ ችግር የለባቸውም። ስራ ፈላጊዎቹ እንደ ልብ የመንቀሳቀስ መብት ስላላቸው የአውሮፓ ሀገሮች ዜጎች ላልሆኑት ክህሎት ላላቸውም ሆነ ለሌላቸው ሰዎች በሩ ተዘግቶባቸው ቆይቷል። አልቤኒያ፣ ቱርክ፣ ሰርቢያ፣ መሴዶኒያ እና ሞንቴኔግሮ የአውሮፓ ህብረት አባል ሀገሮች ለመሆን በሚጠባበቁበት በአሁኑ ወቅት አፍሪካውያን ሰራተኞች ቁልቁል ሊገፈተሩ ይችላሉ የሚል ስጋትም እንዳላቸው የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሌላው ሲነሳ የቆየው ነጥብ ደግሞ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ የመረጡት አፍሪካውያን እንደ ሌሎቹ የአገሬው ተወላጆች እንግሊዛውያን ሁሉ የአዲስ ፈላሾች መግባት እንደሚያሳስባቸው ዘገባው ሲያብራራ የስራና የቤት ገበያዎች ይጣበባሉ የሚል ስጋት እንዳላቸው ገልጿል። አንዳንድ ሶማሌዎች ግን በሌሎች የአውሮፓ ሀገሮች ካሉት የሶማሊያ ተወላጆች ጋር ባላቸው ግንኙነት ምክንያት ብሪታንያ በአውሮፓ ህብረት አባልነት እንድትቀጥል መምረጣቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ዘግቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አሁን ቀጣዩ ዝግጅት እሰጥ አገባ በኢትዮጵያ የዲሞክራሲ ስርዓት ግንባታ የተቃውሞ ድምፆች ሚና፣ እድሎችና ፈተናዎች በሚል ርዕስ የተጀመረና በልዩ ፕሮግራም ሳቢያ ሳይጠናቀቅ የቆየ ተከታታይ ፕሮግራም የመጨረሻ ክፍል ነው። ሰጣ ገባ ለምሽቱ ይዞ የቀረበው ትኩረት በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜ ሁኔታዎች አንጻር ሲታዩ የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ከቶሮንቶ ካናዳ፣ አቶ ጸጋ ያረፈ ከፊላዴልፊያ ዩናይትድ ስቴትስ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ፕሮግራም አቶ እስራኤል ህጎቹ ማንኛውንም ሰው ተጠያቂ ማድረግ በሚችሉበት መንገድ ተመቻችተዋል ሲሉ በሚተቹበት ነው ክርክሩ የተገታው። ቀደም ሲል ሁለት ነጥቦችን ብቻ ላንሳ ይላሉ። ሁለት ነጥብ ላይ ብቻ ልንገር አንደኛው እየወጡ ያሉት ህግጋት እኔ እናንተ እዚህ ቁጭ ብለን የምንነጋገርን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጸዋል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሙስና፣ ጸረ ሽብር ተብሎ የተጻፉ ህግጋት ማንኛውም መንገድ ላይ ያገኘኸውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው። ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉትን የእነኝህ ህጎች አጻጻፍ? ለምሳሌ ስለ ተቃዋሚ ስለ ተናገርክ ትታሰራለህ። ስለ ተቃዋሚ ፓርቲ ወይም ደግሞ ጦርነት እያካሄደ ስላለ የሆነ ግሩፕ አሁን እኔ እናንተ እንደምንነጋገረው ስለ ተናገርክ ወይም ስለ ጻፍክ ትታሰራለህ ፌስቡክ ላይ ኢህአዲግ ጥሩ ነገር እያደረገ አይደለም እኛ ከሌ ደግሞ ጥሩ እያደረጉ ነው ተብሎ ተጻፊ ነው ግፊት ቀርቦ እየተጠየቀ ያለው እና ህጉን ሰፋ አድርገው የማንንም ነጻነት ወስዶ ጥያቄዎች እንዲያስገባ ተደርጎ ነው የተቀመጠው። አንደኛ ይሄ ነው። ሁለተኛው ነጥቤ፣ ህጉ ጤነኛ ነው ብትል ራሱ ደግሞ ማለት ነው ህጉ ጤነኛ ነው ብለህ ብትወስድ ራሱ ኢህአዲግ በህግ መስመር በህግ ባለሙያ ሰዎች እንዲጠየቁ ሳይሆን እያደረገ ያለው በደህንነት ሰዎች ወጥመድ አዘጋጅቶልህ ማስረጃ ያዘጋጅልሃል። አንተ እንደዚህ አይነት ነገር ማድረግ እኔ በተጨባጭ ማቆን ልንገር የሰው ቤት ሄዶ ፈትሾው ምንም ነገር ሲያጡ ራሳቸው ይዘው በሄዱት ወረቀት ሰው ይዘው ያስራሉ። ይሄ ማለትም ማለት ነው፣ አንደኛ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርአቱም መኒፑሌት ተደርጎ ማንንም ከተጠያቂነት ውጭ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም። ፍትህ ግን በሀገሩ የለም። አቶ ጸጋዬ እንግዲህ ያው አቶ እስራኤል ትንሽ ደምሰስ ባለ መልኩ ነው ያቀረቡት እና ትንሽ ይከብዳል። እንግዲህ የአመለካከት ጉዳይ ነው ምናልባት እርግጥ ነው ሁላችንም እንደምናውቀው ኢትዮጵያ ውስጥ አሁን ለምሳሌ የጸረ ሽብር ጉዳይን በሚመለከት የወጣ ህግ አለ። የፕሬስን ህግ በሚመለከት ደግሞ የወጣ ህግ አለ። እኔ እንደማስተውለውና እንደምከታተለው ከሆነ ግን የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዴግን የተቃወሙ ወይም ስለ ኢህአዴግ መጥፎ ነገር የተናገሩ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው ሀገር ቤትም ውስጥ ሁነው የግድ እንኳን አሁን አጋጣሚ ሆነው ለምሳሌ እነ ዶክተር መራራ ጉዲና ወይም እነ ልደቱ አሁን በፓርላማ የታቀፉ ባይሆኑም ነገር ግን ከውጭ ሆነውም በሚናገሯቸው ነገሮች ብንመለከት ወይም አንዳንድ ሌሎችም ሰዎች የሚጽፏቸውን ኢቨን ሪፖርተር ጋዜጣ እንኳን እዛው አገር ቤት ሆነው ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል እና እንደዚህ ሚዛናዊ ቢሆን አስተያየታችን። ምክንያቱም ከውጭ ሆነን ስንመለከተው ትንሽ ነገሩን የማጋነን አይነት መልክ ይታይብናል። አገር ቤት ውስጥ ግን ወደ መቶ ሚሊዮን የሚሆን ህዝብ ያው በጣም አድርጎ ላይ መቸው ይችላል ግን እየኖረ በት ያለበት ሀገር ነው እና ልክ እንደ ኢመርጀንሲ አይነት ችግር እንዳለ አይነት ይመስላል። አሁን ከዚህ ውጭ ሆነን ሴታፕ እያደረገ መንግስት ሰዎችን ወደ ማሰሩ ላይ ነው የሚያዘንብለው እንደዚህ ብለን ስንናገር ማለት ነው። እንደዛ አይነት ፍላጎት እንግዲህ መንግስት ስራሱ ለምን ይፈልጋል? ለምን ይኖረዋል? ምክንያቱም አስጊ ነው የሚላቸውን ነገሮች እየተከታተለ አስፈላጊ የሆነ ውሳኔ ላይ ቢደርስ ይሻላል እንጂ ዝም ብሎ ጠብጠማኝ ብሎ እንዳውጫችኝ ሰውን ሁሉ ሲበረብር የሚውል አይመስለኝም። አቶ ጸጋዬ፣ ማከራከሪያ ነጥቦች ማንሳት ግድ ይላል ዓለም አቀፍ ተቋማትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አመታዊ ሪፖርትን መነሻዎች በማድረግ ነው። በተጨባጭ በጥናት ተደገፉ የቀረቡትን ነው ለማከራከሪያ የማነሳው። በጋዜጠኞች ስር ቀዳሚውን ስፍራ የያዘች ሀገር ናት። ስለዚህ ጋዜጠኞች የሚታሰሩባት አገር ናት ብሎ ለማለት የሚያስደፍር መሰረት አለ። ሁማን ራይትስ ዋች ያወጣው ዘገባ ፍርድ ቤቶች ተቃውሞውን ለማፈኛነት እየዋሉ ነው ይላል አቶ ጸጋዬ። ሌሎች ብዙ መረጃዎችም ቀርበዋል። ይሄ በእርግጥ ሕጉም መሰረት ያደረገ ነው። እነኚህን ጥያቄዎች ቅድም ካሉት ጋር እንዴት ማስተናገድ ይቻላል? ሁሉም ነገር እንግዲህ የአመለካከት ጉዳይ ነው። በነገራችን ላይ ሂማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ኦክላንድ ኢንስቲትዩት እንደዚህ አይነት ትልቅ ሬፒቴሽን ያላቸው የውጭ ድርጅቶች በአንዳንድ መልኩ ሲታይ ትኩረታቸው እንደ አጋጣሚ ሆኖ ደግሞ አሁን ኢትዮጵያ እያደረገችው ባለችው ለማደግ እየሞከረች ባለችበት ደረጃ ላይ ማለት ነው ትንሽ የሚጋጩባቸው ይመስለኛል። ምክንያቱም ምንድን ነው እነሱ ምኞታቸው እንደነ ሂማን ራይትስ ዋች ያሉት ምናልባት እንግዲህ ኢትዮጵያ ጥሩ ሁና እንድታድግ ጥሩ የዴሞክራሲ ሀገር እንድትሆን ብለው የሚያስቡ ከሆነ ከልባቸው ነገር ግን ልክ እንደ በቃ እንደ አንድ የሆነ አብሻቂ ሰው አለ አይደለ? ከኋላ እየ እየተከተለ ምናምን እናንተ እንደምንም ተሸጋግረ ተኩሰ ምን ብለን ያደረከው በቃ ሱሪህን ይኸውልህ ሱሪህ እንዴት እንዳጠረ ስታስጠላ ምናምን የሚል አይነት ነገር አርጌ አያቸዋለሁ። ምክንያቱም እነሱ ሙሉ ሥዕሉን ለመመልከት በቂ ዝግጅትም ሆነ በቂ ፍላጎት ያላቸው አይመስለኝም። ምናልባት ወደሚቀለው አቅጣጫ ልውሰዶት፣ የተወሰኑት ዘገባዎች ኢትዮጵያ አጋር ከሆነው እርሶም የሚገኙበት የዩናይት ስቴትስ መንግስት የዓለም ሀገራትን የሰብአዊ መብት አያያዝ በሚያወጣበት ሪፖርቱ የኢትዮጵያን ሁኔታ ዝርዝሮ ጽፏል። የዩናይት ስቴትስ መንግስት የኢትዮጵያ ወዳጅ ሀገር መሆኑ ይታወቃል። እስከ አንድ ቢሊዮን ዶላር የሚደርስ በየአመቱም በእርዳታና በተለያዩ መንገዶች እንደሚሰጥ ይታወቃል። ያስ መረጃ በቂ ሊሆን አይችልም። ይሄ መረጃ ተብሎ የሚቀርበው ነገር የሚጎለው አንድ ጉልህ የሆነ ነገር አለ። ያ ምንድን ነው? ከሀገሪቱ ነባራዊ ሁኔታ ጋር የማጣቀስ ጉድለት ነው። በትክክል እነሱ የሚያቀርቡት መረጃ ላይ ለምሳሌ አሁን ጋዜጠኞች ወይም ደግሞ ሌላ የሰብአዊ መብት ተከራካሪ ግለሰቦች ለእስር ወይም ለፍርድ ተዳርገዋል ብለው በሚናገሩበት ሰዓት እያደረጉ የሌሉት ነገር ምንድን ነው? ሀገሪቱ ሕዝቤንና በአጠቃላይ የወደፊት እድሌን ለመወሰን የምችልበት መንገድ ይሄ ነው ብላ በቀረጸችው ህግ ማለት ነው። አቶ እስራኤልም ሲሉ እንደነበሩ በየ ጊዜ የሚወጡ ህግጋት አሉ። እነዛን እየተከተለች በምታደርጋቸው የስራ አካሄዶች ላይ በሁኔታዎች ላይ በሚገኙ ጋዜጠኞች ለምሳሌ ሊታሰሩ የሚችሉበት ሁኔታ ሊኖር ይችላል። ግን ሁሉም የጻፈ ጋዜጠኛ እንዳልታሰረ በጣም በጣም ግልጽ ነው። ኢትዮጵያ ውስጥ እንግዲህ ምናልባት የቅርብ ጊዜ ሚዛን ካለን በየመደብሩ፣ በየቦታው በየምትሄድበት ቦታ ላይ ብዙ የተጻፉ ነገሮች፣ ብዙ ልሳኖች አሉ የሚሸጡ በየመንገዱ ላይ እና ያንን ሁሉ የጻፉ ሰዎች መቼም ታፍሰው አልታሰሩም። ስለዚህ ያንን በሚመለከት ነው እኔ ትንሽ ወደዛ ለመመለስ ሞክረው ና አንዳንድ ጊዜ ደግሞ አንዳንድ ሀገሮች በቃ ካላቸው ውስጣዊ ሁኔታ አንጻር ሴንስቲቭ የሚሆኑበት ነገር ሊኖር ይችላል። ምናልባት ሳይቃጠል በቅጠል የሚሉበት ሁኔታ ሊኖር ይችላል። አቶ እስራኤል፣ አቶ ጸጋዬ እነህ ተቃውሞዎች የፖለቲካ አቋም በምክንያትነት የሚቀርብባቸው ገልጠዋል። የሰብአዊ መብት ተቋማቱም ጉድፍን ብቻ ነቅሰው የሚያወጡ ናቸው፣ አዎንታዊ አመለካከት ቢኖራቸው ይህም ባላደረጉ ብለዋል። የዩናይት ስቴትስ መንግስትንም ጨምሮ ከአገሪቱ ነባራዊ ሁኔታዎች ጋር ያለመዛመድን ተተችተዋል። ምን ይላሉ እንግዲህ ሳይቃጠል በቅጠል ብሎ እርምጃ የተባለው እኔ በበኩሌ ሳይቃጠል በቅጠል መያዝ ያለበት ኢህአዴግ ነው። ጋዜጠኞች የሚታሰሩባት ሀገር ናት ስንል ጋዜጣ መንገድ ላይ የለም ማለት አይደለም። በነገራችን ላይ በራሳቸው ኮንሽንስ በሚያውቁት በሚያምኑበት በሙያቸው በተጨባጭ መረጃ ተደግፈው ጋዜጠኞች መጻፍ አይችሉም እያልን ነው። አይ መንገድ ላይ የሆኑ ጋዜጣዎች አሉ፣ ኢኬላ የሚባል እና ኬላ የሚባል ጋዜጣ አለ የሚለው አነጋገር እኔ የሚታየኝ ጠቅላላ ካልተጠጋ እንናገር የሚል ነገር ነው የሚመስለው። አገር ሰላም ነው፣ ስንት ሚሊዮን ሕዝብ እየኖረ ነው የሚለው አባባል የታሰሩት በአስር ሺህ የሚቆጠሩ ሰዎች በቂ አይደለም የሚል ነው ይመስል። እኔ እንደ ቀልድ ነው ማየው። ይህንን በፍጹም እንደዚህ ማሰብ አንችልም። አልአግባብ የታሰረ አንድ ሰው ካለ ሊያነጋግረን ይገባል። በኢህአዲግ ቤት ደግሞ እኔ እንጃ እስር ቤት እየበቃቸው አይመስለኝም። እኔ ድሮ አገር ቤት ሲሰራ ቀበሌ ሊቀመንበር ቤት ውስጥ ያሰረበትን ሁኔታ በፋይል ነው የማውቀው። ይሄ በወሬ አይደለም፣ ምስክር መጥቶ የመሰከረበትን ሁኔታ ነው ያየሁት። አስር ሰው ኢኬል የሚባል ሊቀመንበር ቤት ውስጥ ለሁለት ሳምንት ታሰርን ብሎ ነው ምስክር የነገሩት። ኢህአዴግ ሰውን የሚያስርበት ቦታ እስኪያጣ ድረስ እያሰሬ ነው ያለው። ሁላችንንም ለማሰር እውነትን ቶ ጸጋዬ እንዳለው አቅሙ የለውም ቦታም የለም። እየሆነ ያለው ነገር ምንድን ነው? ሰው እንዳይቃወም መጀመሪያ በጠመንጃ ከዛ በሰላማዊ መንገድ እንዳይዋጋ ነው ያደረጉት። እየሆነ ያለው ነገር ምንድን ነው? ሳይቃጠል በቅጠል መያዝ ያለበት ኢህአዴግ በፍጹም ከተፈጥሮ ውጭ የሆነ ነገር ነው። ሰው ሁለቱን መንገድ ታፍ ነው መቀመጥ አይችልም። ሳይቃጠል በቅጠል መያዝ አለበት። የኢትዮጵያ ጉዳይ። መልካም፣ የቀደመውን ክፍላችንን በዚሁ መቋጨት ሊኖርብን ነው። ፍትህ እና የዜጎች መብት አያያዝ በኢትዮጵያ የመጀመሪያውን ክፍል በዚሁ እንቋጫ አለን። አቶ እስራኤል ፈይሳ ከካልጋሪ ካናዳ፣ አቶ ጸጋዬ አረፈ ከዚህ ከዩናይት ስቴትስ ከፊላደልፊያ፣ ግለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። አመሰግናለሁ። የተከበራችሁ አድማጮች እኛም ለምሽቱ ያሰናዳናቸውን ዝግጅቶች በዚሁ እናጠናቅቃለን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም